ሰላም ለናንተ ይሁን። የጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ራዲዮ ሀብታሙ ዝዩም አበሬያችሁ አመሻሉ እንግዳ የተወለደውና ያደገው መሀል አዲስ አበባ ነው። በሕፃንነት አእምሮ ወለል ላይ እየታተሙ ምስሎችን በሸራ ላይ ቡሩሽና ቀለምን አገናኝቶ ነፍስ በዘራባቸው ጊዜያት ግን ከመላው ኢትዮጵያም ሆነ ዓለም ብዙ አድናቂዎችና ወዳጆችን አትርፈዋል። ስዩም አያሌው ሰዓሊ፣ መምህር፣ የእይታ ጥበብ ባለሙያዎች መብት ተሟጋች፣ የፍሬ ሐሳቦች ባለቤትም ነው። እውናዊ ስዕሎቹ በትዝታ፣ በሐዘን፣ በጥሞናና መደመም ውስጥ የሚያመላልሱ ናቸው። ኪነ ጥበባዊ ህይወቱን በጨረፍታ ይተርክልን ዘንድ በተያያዥ ሀሳቦች ላይም እይታውን ያካፍልን ዘንድ ፈቅዷል። ስዕልና ስዩም እንደምን ሰነበቱ ከማለታችን በፊት እንደምን እንደተገናኙ በመስማት እንጀምር። ገና ነፍስም ሳታውቅ በፊት በውስጥህ የሚፈጠር ስሜት አላረም ከሌሎች ልጆች በተለየ እኔ ጻን እያለሁ በጣቶቼ አየር ላይ ራሱ ምስሎችን ለመከሰት የምጣጠር ልጅ ነበርኩና ሰፈር ብዙ ብዙ ልጆች ያውቁ ነበር። የልጅነት ዘመንን እንዲያውም ከቤተሰብ ጣቱን ምትት እንደዚህ አይነት እንቅስቃሴ እንዳያደርግሉ እስከ መባል ደረጃ ነበር እና ከልጅነቴ ይሄ የምልህ እንግዲህ ስድስት ሰባት ዓመት ላይ እያለው ነው እና ከልጅነት ጀምሮ ነው እንግዲህ የዚህ ጥበብ ፍቅርና ስሜት በውስጤም እንዳለ ያወቅሁበት ጊዜ ማለት ነው። 35 ዓመት ገደማ ይመስለኛል። የአዲስ አበባ የስነ ጥበብ ትምህርት ቤትን ተቀላቅልሃል። በዚያ የነበረህ ቆይታ ኢትዮጵያ ውስጥ ስማቸውን ከተከሉት ሰዓሊያን ስራዎች ጋር ያስተዋወቀህም ይመስለኛል። በዚያ የነበረህን ቆይታ አበይት ትዝታዎች ባጭሩ አውጋን። እነማን አስተማሩህ? የእነማን ስራስ የኋላ የኋላ በአንተ ስራ ላይ ተጽዕኖ አሳደረ? እንግዲህ ከትምህርት ቤቱን ከመናገር በፊት በህይወት ትልቅ ምዕራፍ ነው ብዬ የማስበው በቀበሌያችን ውስጥ የነበረው በዛን ጊዜ አዮማ በሚባለው ክበብ ውስጥ የነበረኝ ቆይታ ነው። እዛ ውስጥም በተለይ በቀበሌያችን ውስጥ የነበረው አንድ ጎበዝ ሰዓሊ ነበረ፣ ውርሽ የሚባል ነበርና እርሱ እነዚህን የማርክስ፣ የኤንግልስ፣ የሌኒን ስዕሎች በሚስልበት ጊዜ የሚያመጣቸው ቀለሞች እና የሚሰራቸው ንድፎች በእኔ ህይወት ውስጥ ትልቅ ስፍራ ነበራቸው። እንደ ምትሐት ነበር በእኔ የሚታዩና ትልቅ ተጽዕኖ ፈጣሪ ነው ብዬ የማስበው በመጀመሪያ ደረጃ በቀበሌ ውስጥ የነበረው ሰዓሊ ነው እንዳልከው ወደ አስ አስራ ዘጠኝ ሰባ ዘጠኝ መጨረሻ ወደ ስነ ጥበብ ትምህርት ቤት በአስራ ዘጠኝ መቶ ሰማኒያ በሚሄድበት ሰዓት እንግዲህ የክረምት ኮርስ ታቋዋል ስነ ጥበብ ትምህርት ቤት አንድ ሺህ ሰው ተመዝግቦ አስራ አምስት ሰው የሚገባበት ፈተና ጨርሶ አስራ አምስት ሰው ብቻ የሚቀበሉበት ጊዜ ነበር። በኛ ጊዜ ቀላል ፈተና አልነበረም እና ትምህርት ቤት ውስጥ ከፈተኑኝ መምህሮቼ ከዛም በኋላ ደግሞ ትልቅ ተጽዕኖ ያሳደሩብኝ ሳሊያን መካከል አንዱ ጌታቸው ዮሴፍ፣ አርቲስት ጌታቸው ዮሴፍ ነው እና ሌሎች ደግሞ ትምህርት ቤት ውስጥ እያለሁ በትምህርት ስርዓት ውስጥ ይህንን ብለው ሳይቆጥቡ ሁሉ ነገራቸውን ሰጥተው እዚህ ደረጃ እንድንደርስ ያደረጉን መምህራን እነ ሰዓሊ መዝገቡ ተሰማ፣ ታደሰ መስፍን በእኔ ህይወት ውስጥ ትልቅ ስፍራ ያላቸው መምህራኖች ናቸው። አሁንም እየሰራሁ ያለሁት በተለይ በዚህ በሪያሊስቲክ ያሳሳል ዘይቤ ላይ የሁለቱ በተለይ ታደሰ መስፍን እና የመዝገቡ ተጽዕኖ የነሱ ኢንፍሉዌንስ በእኔ ውስጥ እንዳለ እገነዘባለሁ እና እስካሁንም ድረስ ቀድሞ ማሻራቸው፣ አሁን ደግሞ ተጽዕኗቸው በእኔ ህይወት ውስጥ ሁሉ ሆኖ ይታያል። ስዕሎችን በተለያየ አጋጣሚ ለማየት እድሉ ነበረኝ። በድሎት ከሚኖሩት ይልቅ ደከም ባለ ኢኮኖሚ ውስጥ የሚወሰኑ የህብረተሰብ ክፍሎችን ህይወት መቃኘት ታዘወትራለህ። ጠጅ ቤት የተሰኘውን ተከታታይ የስዕል ስራዎችን ማየት ይቻላል። ለዚህ ምክንያቱ ምንድን ነው? እንግዲህ የእያንዳንዱ የስነ ጥበብ ሰው ውጤት ወይም ደግሞ የዛ የስነ ጥበብ ሰው ህይወት ከሚኖርበት ወይም ካደገበት ማህበረሰብ ውጭ ሊሆን አይችልም። ይሄ በስነ ጽሁፍም በሌሎች ሚዲየሞችም ኦብዘርቬሽን ወይም ጥልቅ ምልከታ የምንለው፣ ጥልቅ ምልከታ ማለት ማንኛውም ሰው ከሚመለከተው ግልብ ከሆነ እይታ ውጭ ጠለቅ ብሎ ማህበረሰቡ፣ ህይወቱ፣ አኗኗሩ፣ ፍልስፍናው፣ አስተሳሰቡ የሚባል ነገር አለ። እነዚህም ሁሉ ጠለቅ አድርጎ ተመልክቶ በአትኩረት ያንን ደግሞ ወደ ስነ ጥበብና የፈጠራ ስራ መለወጥ ይሄ የአንድ የስነ ጥበብ ሰው ከሚጠበቅብ ነገር አንዱ ነው። እኔም እንግዲህ ያደግኩበት ማህበረሰብ በጣም ዝቅተኛ የሚባሉ ይሄ በመደብ ስትገልጸው የላባደሩ የድሀው መደብ ከቤተሰብም አስተዳደጌ በድህነት ውስጥ የነበሩ አባቶች ያሳደጉ ናቸው። እነዚህ ሰዎች ደግሞ በዛን ጊዜ ባደኩበት ሰዓት ትልቅ የራሳቸው የሆነ ከለርፉል የሆነ ላይፍ ስታይል አላቸው። ይህንን ደግሞ የሚገልጽበት ጠጅ ቤቶች፣ ቀላ ቤቶች እንደዚህ ማህበራዊ ህይወቶች ውስጥ ናቸው። በሀገራችን እነዚህ እሴቶች የጠጅ ቤት ውስጥ ያለው ህይወት እሴቶች ትልቅ ኮንትሪቢሽን አድርገዋል። ይሄ ሶሻል ኢንተራክሽኑ ይሄ ማህበራዊ ትስስሩን ጠንካራን ለማድረግ ትልቅ አስተዋጽኦ ያደረጉ ኢንስቲትዩት ብዬ ብጠራቸው የማላፍርባቸው ናቸው ከመጠጥ ቤትነት ባለፈ ማለት ነው። እድሮች እዛ ውስጥ ይመሰረታሉ፣ እቁቦች እዛ ውስጥ እነዚህ ትልቅ ሶሻል ቫሊዎች ናቸው። ሰዎች የመረዳዳት ባህልን የሚያዳብሩበት እኔ ልጆኜ ያው አባትን ጥራ ተጅ ቤት ጥራ ጎረቤት ደግሞ ጋሻ ባትን ጋሻ ወሻዳን ይልና ጥራ እየተባልኩ እየሄድኩ ያየሁበት ነው። ዘነ ቦታ ላይ ልጅነት የሚለውን ጽሁፍ አንዱ ከሆነ ስትሄድ የምታያቸው በዛ ሰዓት ብርቅ፣ ቴሌቪዥን ብርቅ በነበረበት ሄደ እዛ ቦታ ላይ ያንን ፍለጋ ስትሄድ ውስጥ ግን የተለያየ ማህበረሰብ በዛ ውስጥ ያዋል ጠንካራ ሆኑ የስራ ሰዎች እጆቻቸው የዳበሩ የገዘፉ መዳፎቻቸው፣ ጠንካራ በስራ የጎለበቱ ሰዎች ፊታቸው ላይ ብዙ የኑሮ መስመር ያለባቸው ሰዎች፣ እያንዳንድ ፊታቸው ላይ ያለው መስመር ህይወታቸውን የሚናገሩ ሰዎች የተለያየ ቫራይቲ ሃይማኖት ብትል ዘር ብትል የተለያዩ ሰዎች ግን በአንድ ላይ በደስታ ግን በሚገርም ሁኔታ ነፃነታቸውንም ደግሞ ይሄ ፍሪደም ኦፍ ኤክስፕሬሽን የምንለው ስለ ፖለቲካ በነፃነት የሚያወሩበት ስለተለያዩ ሶሻል ጉዳዮች በነፃነት የሚያወሩበት ስፍራ ነው እና ትልቅ ኢንስቲትዩት ነበረ። አሁን ዘመናዊነት መጥቶ ዲሞሊሽ አድርጓቸው ከተማ እየወጡ ሲመጡ ሰው ሁሉ ኢንዲቪጁዋል ሲሆን ጥግ ሲይዝ ራሱን ብቻ አጥር ሲሰራ አሁን ላለነው ህይወት እንግዲህ እና እነዚህ ሴቶቻችን ቫሌዎቻችን መፍረስ የለባቸውም ብለት አስባል። በአካል ቢፈርሱም ግን በስነ ጥበብ ስራዎች ቋሚ ሆነው ሞኑመንታል ሆነው ለማህበረሰቡ መልሰ የምትሰጥበት አጋጣሚ ለእኔ ተፈጥሮብኛል። ከልጅነቴ የነበረውን የማውቀውን እኔ ሰፈሬ ደቦ ቅራ የሚባለው ፊት በር አካባቢ የተወለድኩት ቤተመንግስት ስር ከይገባዋል ቱሪስት ሆቴል ጀምሮ እስከ አምባሳደር ድረስ እኔ ከአስራ አምስት በላይ እጅ ቤቶች አውቃለሁ ሰጣት እንደሆነ ቱሪስት ጋም የነበረውን ይገባዋል ጠጅ ቤት ከይገባዋል ውረድ ስትላቸው ጠጅ ቤት፣ ከዛ ውረድ ስትል መረባ ጠጅ ቤት፣ ጀማነሽ ጠጅ ቤት። ሰዎች አሁን ሲሰሙ የድሮ ሰዎች ሊያስታውሱና በጣም የሆነ ነገር ሊፈጥርባቸው ይችላል። ከዛ ዘምዘም ጠጅ ቤት፣ ጤና የጠጅ ቤት፣ ለማ ጠጅ ቤት፣ የገደርግቡ ጠጅ ቤት። እነዚህ እነዚህ በሙሉ ከጠጅ ቤት እነታቸው ባሻገር ትልቅ ሶሻል አክቲቪቲ የሚከናወንባቸው ቦታዎች ሰው አምነው እዛ ቤት ውስጥ እቁብ ጥሎ ገንዘብ እዛ ቤት ውስጥ የዛሬ ሶስት ወር የዛሬ አራት ወር ይደርሰኛል ብሎ መተማመንን የሚፈጥር ስፔስ ነው። እና ለእኔ አሁን ላለው የስነ ጥበብ ስራ ይሄንን ርዕሰ ጉዳይ ማንሳት የማፍርበት አይደለም። ትልቅ እሴት ነው። ነገ ደግሞ አሁን ላለው ጀኔሬሽን ትላንትን የማያቀው ጀኔሬሽን ደግሞ ምስል ከሳች በሆነ መንገድ ሪያሊስቲክ በሚለው የስነ ጥበብ እይታ መልሼ ለአዲሱ ትውልድ ለማቅረብ የምተጋበት ሚዲየም እንግዲህ ይሄ ፍጅ ስራ። ስዩም፣ የስዕል ስራዎችን በምትሰራበት ጊዜ የምታደርገው ቅድመ ዝግጅት አለ ወይ? ለምሳሌ አንዳንድ ሰዓሊያን ሙዚቃ ካልሰሙ ቡርሻቸውን ማንሳት አይፈልጉም። የየራሱ ስሜትና ለየራሱ ልብ የሚቀርብ አይነት ዝግጅት ያደርጋሉ። እኔ ስዕልን ብሰራ ምንም አይነት ሙዚቃም ወይም የተለያዩ ሌላ ነገሮች አላቀምጥም። በተቻለ መጠን ጸጥ ብል ደስ ይለኛል በዛ ጸጥታ ውስጡኝ ነው መስራት የማዘወተረው። ግን ከዛ በፊት ግን ብዙ ጊዜ የኔ ፍሰትና ምንድን ነው ቀለም ከዚህ ከቀለም ታኒካ ውስጥ ብቻ አይደለም የሚወጣው ብዬ አምናለሁ። ቀለም ከደሜ ውስጥ ነው የሚወጣው ብዬ ነማምነው። ለምን እኔ የተጠቀምኩበትን ቀለም ሌላ ሰውዬ ሰዓል ሲጠቀም ሌላ ኢምፕሬሽን ይፈጥር አንዳንድ ቀለም ተጠቅመን ልዩ ልዩ የሆኑ ገጽታዎች ማምጣት ከቻለን፣ ስለዚህ ይሄ ቀለም የምንለው ነገር ከእያንዳንዱ ሰው አይምሮ ወይም ከእያንዳንዱ ደም ውስጥ የሚወጣ ነው ብዬ ነው የማምነው እና እነዚህ ደሞች ደግሞ አንዳንድ ጊዜ ይቆሽሻሉ። ቀለሞቼ፣ ቀለሞች ይቆሽሻሉ፣ ደሞች ይቆሽሻሉ። ይህንን የማጸዳበት ግን ለራሴ የተለየ ነገር አለ። ወደ ገጠር በመውጣት ሰፋፊ ላንድስኬፖችን የመልካ ምድሮችን በማየት ቀለም እቀይራለሁ፣ ከአይምሮ አነሳለሁ፣ አጸዳለሁ። ሌላ ደግሞ ይሄ ቫይብራንት የሆኑ አር ጂ ቢዎች የፊልም ቀለሞች አር ጂ ቢዎች በጣም በሰፊ እንትን ወደ አይኔ ብልን እንዲገቡ እና ውስጥ ያለውን ብሬን ውስጥ ያለውን ቀለም ቀይሩልኝ ብዙ ጊዜ ፊልም እንጠቀማል። የሚሰራባቸው ሰዓቶች ደግሞ የስራ ሰዓት እንደሰራተኛ ሁለት ሰዓት ስቱዲዮ ውስጥ ገባል። ስድስት ሰዓት ላይ የኔ ስራ ያበቃል። በመሀል ለሻይ ወይ ለቡና ከስድስት በኋላ ግን ምንም ስራ አልሰራም። ወይ አርፋለሁ ወይ የተለያዩ ጉዳዮችን ይፈጽማል። በህይወቴ ለልጥ መስራት አለ ድርስ አንዳንድ ጊዜ ግን It's ለማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የቅዳሜ መዝናኛችን ይቀጥላል። የዛሬ እንግዳችን ሰዓሊ ስዩም አያሌው ነው። ስዩም እንግዲህ በርካታ ሰዓሊያን የተመስጦ ጊዜ እንደሚፈልጉ በመግለጽ አደባባዩን ብዙ አይደፍሩትም። በራሳቸው ዓለም፣ በራሳቸው ቤት ውስጥ መወሰንን ይመርጣሉ። አንተ በአንጻሩ በብዙ ክንውኖች ውስጥ ስትሳተፍ አይሃለሁ። ሰዓሌ፣ ደራሲ፣ ገጣሚ ራሱን ይጥላል የሚል የተለምዶ ጥቅል ገለጻ ስህተት መሆኑን ከሚያሳዩ ሰዎች መካከልም አንዱ ትመስለኛለህ። ሁልጊዜ ስዩምን ስናገኘው ዘንጦ ራሱን ጠብቆ ነው የምናገኘው የሚሉ ሰዎችም አሉ። ይህም ባህሪ ይሄን እንዴት ልታዳብር ይባርክ እንግዲህ በፕሮፌሽናሊዝም አምናለው። ፕሮፌሽናሊዝም ደግሞ ጠበቅበት፣ ዲስፕሊን አለ። አንድ እግር ኳስ ተጫዋች አይተው እንደሆነ በሜዳ ውስጥ እግር ኳስ ሲጫወት በቁምጣ በምናምን ምናምን ነው የምናየው። ከዛ ሲወጣ ግን በተለይ በውጭ ሀገሮች ላይ እንደሆነ በአለባበስ ደረጃ ፕሮቶኮልን ጠብቆ የሚወጣው ለምን? እግር ኳስ የእሱ ፕሮፌሽን ነው፣ የህይወት እንቅስቃሴውን የሚመራበት ስለዚህ፣ ለዛ ነገር ትልቅ ምን ይፈልጋል? ዲስፕሊን ይፈልጋል። እኔም ስራዬ ላይ ነው በጣም ከዛ ውጭ ግን በማህበራዊ ህይወትም፣ በሌሎች እንቅስቃሴዎች ላይም ኢሜጅ ለመፍጠር ጠቅፋለሁ መልካም የሚሆነውን ገጽታ ማለት ያ መልካም ገጽታ ነው። እየከማምንባቸው ነገሮች አንዱ ራስን መጠበቅ ነው። ምንድን ነው፣ በተለምዶ ይሄ የገዳማዊነት ስሜት ጥጉን ይዞ እንደ ገዳም ከገዳም መውጣት ማለት አጥያት እስከሚመስል ድረስ ወደ ማህበረሰቡ የመቀላቀል ነገር ብዙ እምብዛም ያልተለመደ ነበር፣ በእኛ ሚሊየን በተለይ በስዕል እንደ ሙዚቃው እንደ ቲያትሩ። ያንን ነገር ግን በመስበር በተለያዩ በተለይ ደግሞ ከቲያትረኞች ጋር ወዳጅነት በመፍጠር ከሙዚቃ ሰዎች ጋር ወዳጅነት በመፍጠር ከስነ ጽሁፍ ሰዎች ጋር ወዳጅነት በመፍጠር በተዘዋዋሪ መንገድ የሙያ ወዳጆቻችን ስለሆነው ሚዲየሙ ይለያያል እንጂ ስነጥበብ ስነጥበብ ነው። ስዕሉንም በደንብ እንዲረዱት ከማድረግ አንጻር ፈሪ የተወሰነ አስተዋጽኦ አድርጌያለሁ ብዬ አምናለሁ። እስዩም፣ የስዕል ጥበብ ለእንጀራ ይሆናልን ብለው የሚጠይቁ ጥቂት አይደሉም። የሰዓሊያን ማህበር ፕሬዚዳንት መሆንህ እንደ መስራትህ የኪነ ጥበቡ ሰፈርን ገበያና ችግር የምትረደው ይመስለኛል። እስቲ ከዚህ ኪነ ጥበብ ዘርፍ ጋር የተገናኙ ተስፋና ፈተናዎችን በጥቂቱ አጋራ። እንግዲህ ካለፉት ዓመታት ጀምሮ በተለይ የዚህ ስነ ጥበብ እንቅስቃሴ ፍላዋሪሽ ያደረገበት ጊዜ ነው። አሁንም ጥሩ እንቅስቃሴዎች ይታያሉ፣ ጥሩ ነገሮች ይታያሉ። በተለይ ከአርት ኮሚኒቲ ከሱ የመስሉ አንጻር ከሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረክ የኢትዮጵያ ሰዓሊያኖች እየታዩ ብዙ አስተዋጽኦ እያደረጉ እንዳለ ዓለም የሚያውቀው ነው። በተለይ እንዲያው በሁለት ሺህ አስራ አምስት መሰለኝ ኒውዮርክ ታይምስ መጽሔት ላይ አዲስ አበባ ሊጎበኙ ከሚገባቸው ከተሞች መካከል ተብሎ ሲጠቀስ እነ ግሪክ ወደ ሰባ ምናምን ሲሆኑ አዲስ አበባ አስራ ሶስተኛ የነበረችበት ጊዜ ነበር። በዛ ሰዓት ይሄንን ካስገኙ ነገሮች አንዱ በሙዚቃ እንደነ ጃዛምባ አየት ውቤት፣ እንደነበረው ትሮፒካል ጋርደን የሚደረገው ደግሞ የሙዚቃ ፌስቲቫል እነዚህ እንደ አንድ ለአዲስ አበባ አትራክሽን ተብሎ የተጠቀሱ ሲሆን በስዕሉ ግን ሰፊ ነበር። የሚገርመው ጥንት የቆየ የስዕል ትምህርት ቤት ያላት ከተማ ሙዚየሞቿ በሳምንት ብለው ሲናገሩ የስዕል ኤግዚቢሽን የሚታይባት ከተማ ናት ብለዋል። ያ የስነ የስነ ስዕል ቫይቭ እንዳለ በከተማዋ ውስጥ ያሳያል። ከዛ በተጨማሪ ትላልቅ ጋለሪዎችን እና አስኒ ጋለሪ ጠቅሶ እነ ዞማ ኮንተምፖራሪ አርክቶ ትልቅ አስተዋጽኦ እያደረጉ ለቪዥዋል አርቱር ያሉ ተቋማት እንደሆነ ሁሉ ገልጦ ነበረ። እንዲህ አይነት እንቅስቃሴ አለ በሀገር ግን፣ በዚህ እንቅስቃሴ ውስጥ ደግሞ አገር ከዚህ ምን ጥቅም አገኘ? ሳሊ ውስጥ ከዚህ ምን ጥቅም አገኘ የሚለው ለምን አንዳንዶች አርት ፎር አርት ሴክ የሚሰሩ አሉ። በቃ ስነ ጥበብ ለራሱ ዴንታ ነው የሚሰራው እንጂ ለሌላ ጥቅም ማስገኛ ብለውም ያስባል። ግን ሶሻል ሴክ ደግሞ ይባላል። ማህበረሰቡን ጠቀም ሳሊ ሲጠቅም ማህበረሰቡን ይጠቅማል እና ከዚህ አንጻር ደግሞ ኔትወርክ የሆነ ማርኬት ከፈጠረ አንጻር ሀገራችን ላይ ከሌሎች ሀገሮች አንጻር ሲታይ በጣም የደከመ የወረደ ነገር እናያለን። አንዳንድ ጥሩ ነገሮች የሚታዩት በተለይ የኢትዮጵያን ባለ ሀብቶች አሁን አርት ኮሌክት የማድረግ ፍላጎት ማሳየት፣ ሀገራቸውን የሥነ ጥበብ ስራ ኮሌክት አድርገው የግላቸው ማድረግ መሰብሰብ ይሄ ጥሩ በተጨማሪ ደግሞ ትላልቅ ፕሮጀክቶች አሁን ከዚህ አዲስ አበባ እንደማስዋብ ቤተ መንግስት ውስጥ ያሉ ስራዎች እነዚህ እነዚህ ለቪዥዋል አርቲስቱ ትላልቅ ስራ ፈጥረዋል። በተለይ በዚህ ሞዛይክ ትላልቅ ይሄ ፐብሊክ አርት የምንለው ሞኑመንታል አርቶች አሁን እየተሰሩ ያሉበት ሁኔታ ነው። ትላልቅ ሀውልቶች በየከተማው ወይም በአዲስ አበባ የመገንባት ነገር ኢንፎርማሊ ዛሬው ፋይናንሻሊ እንዲጠቀም እያደረገ በአለም አቀፍ ገበያ ተወዳዳሪ መሆንን ጉዳይ ስታነሳ በቅርቡ ስዕሎችን በበይነ መረብ ገበያ ላይ መውጣታቸውን ተመልክቻለሁ። የዘመኑ ቴክኖሎጂ ኢትዮጵያን ሰዓሊዎችን ከስራዎቻቸው እንዲጠቀሙ ምን ያክል እየጠቀመ ነው ብለህ ታስባለህ? አንተስ በእስካሁኑ ሂደት ያገኘው ምላሽ እውነት ይሄኛውን መንገድ ብንከተል ከመላው ዓለም ጋር ለመተዋወቅም ራስንም ለመጥቀምም ያስችላል የምትለው ምዕራፍ ነው ወይ? እውነት ነው እንግዲህ። አሁን ይሄ የኤሌክትሮኒክስ ማርኬቱ ምንም ምንም ባለ በጣም ነው የሚጠቅመው። ሁለተኛ ደግሞ ቀላልም መንገድ ነው። ከመቶ እዚህ ድረስ ምትወስድገስው ከዚህ ደግሞ ይዘው ውስጥ ከሚሄዱ በኦንላይን በሆን ማርኬት ሸጡ ግዢውን ተፈጽሞ ወደ በተሌላ ሀገራችን የውጭ ከረንሲ ሁሉ ከማምጣት አንጻር ትልቅ አስተዋጽኦ አለ። ኦንላይን ማርኬት በዚህ ብሩ ጅማሬ ያላቸው ጋላሪዎች አሉ። አሁን ዘና አዲስ ፋይናንስ ኢትዮጵያ ውስጥ ሌሎችም ሀገሮች ላይ ደግሞ ሆነው የኢትዮጵያን ሰዓሊዎች ደግሞ እየጋበዙ በዚህ ኦንላይን ማርኬት ውስጥ እንዲገቡ ያደረጉ የውጭ ሀገር ጋለሪዎችም አሉ እና አሁን ጥሩ እየተጠቀሙ ያሉ ሰዎች አሉ እም በተቻለ መጠን አለበለዚያ ሎካል ማርኬቱን ብቻ የምትጠቀም የምጠብቅ ከሆነ በተለይ አሁን በዚህ ዘመን ኮሮና አለ፣ ብዙ የቱሪስት እንቅስቃሴ በቆመበት ሰዓት ሰዓሊው በቃ ፍርክስክስ የሚልበት ጊዜ ላይ ነው ያለው። ግን አሁን እንደዚህ ሴቭ እያደረገ ያለው በተለይ ጥቂት አርቲስቶችን ይሄ ኦንላይን ማርኬቱ ነው እየጠቀመን ያለው። አንድ የመጨረሻ ጥያቄ አለኝ ከኢትዮጵያ ስነ ጥበብ ጋር በተገናኘ ትልቁ ህልምህ ምንድን ነው? ይሄን ያየሁ ቀን ታድያለሁ የሚያስብልህ ጉጉት ምንድን ነው? እንግዲህ ያው እንደ ኢትዮጵያ ፋህሊ ወይም ደግሞ እንደ አንድ ኢንዲቪጅዋል አርቲስት የስነ ጥበብ ሙዚየም ብለን ስናስጥበት በቪዥዋል አርት ላይ ሀገራችን ላይ ነጥብ ሙዚየም የላት ስለዚህ፣ ብዙ ጠንካራ ሞኑመንታል የሆኑ የማይደገሙ የስነ ስዕል ስራዎች በተለያዩ ውጭ ሀገር ዜጎች ተገዝተው ወደ ተለያዩ ሀገሮች እየሄዱ ነው። ይሄን ስናስብ የዛሬ አምስት መቶ ስድስት መቶ ዓመት በኋላ የሚቆጨን ስራ ነው እየተሰራ ያለ። ለምሳሌ አለ አሁን የድሮ የብራና ጽሁፎቻችን የብራና መጽሐፎቻችን ሌላ ሀገር ላይ ስታይሆን እንዴት ነው የሚቆጭ። እኛ ኮሌክት ባለ ማድረጋችን እኛ በደንብ አድርገን ፕሪዘርቭ ባለ ማድረጋችን ያጣናቸው ነገሮች ብዙ አሉና እንደ ሰዓሊ አሁን ብዙ እየፈለሰ ያለ ስራ፣ የስነጥበብ ስራ ለነገ የሚቆጨን ማለት ነው። ስለዚህ ሀገራችን ላይ ትልቅ ሙዚየም ቢኖር አርትን ኮሌክት የሚያደርግ እና ብዙ ትላልቅ ሞኑመንታል የሆኑ የሀገር ሰሪዎች ስራ እዛ ሙዚየም ውስጥ ገብቶ እንደ ማየት በህይወት የምንመኘው ነገር የለም። ሰዓሊ ስዩም አያሌውን በአድማጮቻችን ስም እናመሰግናለን። ቀሬ ስራ ዘመኑ ሁሉ ስኬት ይከተለው ዘንድም እንመኛለን።

Oh <laughs> yeah. አብረን ስላመሸን በእጅጉ ደስ ብሎናል። ኤልያስ አስማሪም የቅንብር ስራውን ፈጽመዋል። እኔ ሀብታሙ ስዩም እስካሁን ድረስ ሳስተናግዳችሁ ነበረ። የሳምንት ሰው በለን። መልካም ምሽት። ከተራራው ማዶ ማዶ ለች አለች ልጅነት ልቤ Then the water no -ren, no, -ren, no -ren.